በዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሐምሌ 3 2012 ዓ ም ዝግጅታችን ጀመረ። በአርቲስት አጫሉ ሁንዴሳ ግድያ ላይ በቀጥታ ተሳታፊ ናቸው ተብለው የተጠረጠሩ ሁለት ግለሰቦች በቁጥጥር ስር መዋላቸውን ፌዴራል ጠቅላይ አቃቤ ሕግ አስታወቀ። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስን የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው፣ ለጊዜው ስለተሰወረ ዋናው ተኳሽ የሆነው ጥላሁን ያሚ የሚባለው ሰው ለምን እንዴት አጫሉን መግደል እንዳስፈለገ፣ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። ጠቅላይ አቃቤ ህግ አዳነች አቤቤ ናቸው። የሰማችኋቸው ሙሉ ዘገባ በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛለ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። ሁለት የከፍተኛ አመራር አባላቱ አዲስ አበባ ውስጥ እንደታሰሩበት ህዝባዊ ወያነ ሓርነት ትግራይ ህወሀት ገለጸ። ከመቀሌ ዘጋቢያችን ሙሉጌታ አጽብሃ ተከታዩን አድርሶናል። ትናንት ሐሙስ ሐምሌ ሁለት ሁለት ሺ አስራ ሁለት በአዲስ አበባ ከተማ የሚኖሩ ሁለት የህወሀት ከፍተኛ አመራሮች በፌዴራል ፖሊስ መታሰራቸው በህወሀት ጽህፈት ቤት ያገኘነው መረጃ ያመላክታል። አቶ ተወልደ ገብረ ጻድቃን የአዲስ አበባ የህወሀት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል እንዲሁም የህወሀት ከፍተኛ አመራር በሚኒስትር ዴታ ማዕረግ የህግና ፍትህ ምርምርና ጥናት ኢንስቲትዩት ምክትል ዳይሬክተር አቶ ተስፋ ልሚህ ደጎ መታሰራቸው ተገልጿል። ከአመራሮቹ ጋር ሌሎች ሁለት የህወሀት ጽህፈት ቤት ሾፌሮች መታሰራቸው ነው የተገለጠው። ያገኘነው መረጃ እንደሚያሳየው አመራሮቹ ሳምንቱ በተፈጠረው አለመረጋጋት በተያያዝ ነው በቁጥጥር ስር የዋሉት። ከህወሀት ጽሕፈት ቤት የተገኘው መረጃ እንደሚያሳየው የታሰሩት ሰዎች ከቤተሰቦቻቸው ይሁን ከጠበቆቻቸው እስካሁን አልተገናኙም። በጉዳዩ ላይ ከፌዴራል ፖሊስ ለማጣራት በተደጋጋሚ ያደረግኩት ጥረት አልተሳካም። ሲሳካ ይዘን እንመለሳለን። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጀርመን ቻንስለር አንገላ መርክል ጋር በቴሌፎን ተወያይተዋል። የሁለቱ መሪዎች ውይይት ኮቪድ 19ን መከላከልና ስርጭቱን መግታት ላይ ያተኮረ እንደነበረ ከሀገር ውስጥ የዜና ማሰራጫ የተገኘው ዜና አመልክቷል። ጀርመን ለኢትዮጵያ ስለለገሰቻቸው የኮቪድ 19 መመርመሪያ ግብአቶችና ሌሎችም መገልገያ ቁሳቁስ ጠቅላይ ሚኒስትር አብይ አመስግነው ጀርመን በዚህ ፈታኝ ወቅት ከኢትዮጵያ ጎን ለ ቆም ያላትን ቁርጠኛ አጋርነት አንቀዋል። አንገላ መርክል ታላቁን ህዳሴ ግድብን አስመልክተው ለሁሉም ወገኖች የሚያመች ስምምነት ላይ ለመድረስ የሚደረጉ ጥረቶችን እንደሚደግፉ መግለጻቸውን ዜናው ጨምሮ አውስቷል። ከስምንተኛና ከአስራ ሁለተኛ ክፍል ክልላዊና ሀገር አቀፍ ፈተና ተፈታኞች በስተቀር የመጀመሪያና የሁለተኛ ደረጃ ተማሪዎች በሙሉ ወደ ቀጣዩ የትምህርት ደረጃ ያለ ፈተና እንዲዘዋወሩ መወሰኑ ተገለጸ። የትምህርት ሚኒስቴር ዛሬ ባወጣው መግለጫ ያለፈተና ፈተና ወደ ቀጣይ ክፍል የሚዘዋወሩ ተማሪዎች የማካካሻ ትምህርት ይሰጣቸዋል ብሏል። ክልላዊና ብሔራዊ ፈተና የሚወስዱት ደግሞ ትምህርት ሲጀመር የ45 ቀናት የማካካሻ ትምህርት ከወሰዱ በኋላ ለፈተና እንደሚቀመጡ የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ አስታውቀዋል። የከፍተኛ ትምህርት መግቢያ ፈተና በቀጥታ በኢንተርኔት አማካኝነት ለመስጠት የትምህርት ቤቶች ልየታ ዝግጅት መጀመሩን ሚኒስትሩ ገልጸዋል። የመንግስትና የግል ትምህርት ቤቶች ምዝገባ የሚጀመረው ከነሐሴ ወር መጨረሻ ሳምንት ጀምሮ መሆኑንም አስታውቀዋል። የግል ትምህርት ቤቶች በቀጣይ ዓመት የትምህርት ክፍያ ላይ ጭማሪ ማድረግ እንደማይችሉም ሚኒስትሩ አሳስበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምዕራብ አፍሪቃ ሳህል ክልል በጸጥታ ኃይሎች የሚፈጸመው የሰብአዊ መብት ጥሰት በጥብቅ ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። የአካባቢው መንግስታት በጉዳዩ ላይ ምንም እርምጃ አለመውሰዳቸው ከዋሽንግተን የሚያገኙትን ድጋፍ ችግር ውስጥ ሊከትባቸው ይችላል ሲልም አስጠንቅቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴገስ ሲናገሩ ዩናይትድ ስቴትስ ለክልሉ ሀገሮች የምትሰጠው እርዳታ በምንም አይነት ለሰብአዊ መብት ረገጣል ና ለሌላም ጥሰት እንዲውል እንደማንፈልግ ግልጽ አድርገናል ብለዋል። የሚቀርቡት ውንጀላዎች ላይ ፈጣንና ጥልቅ መፍትሄ የማይፈለግ ከሆነ የሴኩሪቲ እርዳታችንን የማጣት አደጋ ሊገጥማቸው ይችላል ሲሉም አስጠንቅቀዋል። ዋሽንግተን ለሳህል ሀገሮች እንደ አውሮፓውያን አቆጣጠር ከ2017 እስካለፈው 2019 ወደ 467 ሚሊዮን ዶላር የሚጠጋ የጸጥታ እርዳታ መመደቧን የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ ገልጸዋል። በዓለም ዙሪያ በኮቪድ-19 የተጠቁ ሰዎች ቁጥር ከ12 ሚሊዮን ያለፈ መሆኑን የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኙ ይዞታ ክትትል ማዕከል አስታውቋል። ከሦስት ሚሊዮን የሚበልጠውን የያዘችው ዩናይትድ ስቴትስ ነች። ትናንት ሐሙስ ብቻ ዩናይትድ ስቴትስ ውስጥ የተገኙት 64 ሺህ በላይ ሲሆኑ በአንድ ቀን የተገኘ ከፍተኛው አሃዝ መሆኑ ነው። በወረርሽኙ በከባዱ በተጠቁት የምዕራብና ደቡባዊ የሀገሪቱ ክፍለ ግዛቶች አሪዞና፣ ካሊፎርኒያ፣ ቴክሳስ እና ፍሎሪዳን ጨምሮ የሆስፒታሎች የጽኑ ሕሙማን ክፍሎች እየተጨናነቁ መሆኑን እየተናገሩ ናቸው። የሀገሪቱ ዋናው የተላላፊ በሽታዎች ተቋሙ ዲሬክተር አንቶኒ ፋውቺ አገረ ገዢዎች የቫይረሱ ስርጭት ማሻቀቡን ለመግታት እንቅስቃሴዎች የመፍቀድ እቅዳቸውን በይደር እንዲይዙ እየተማጸኑ ናቸው። ሀገሪቱ ስርጭቱን መቀነስ ባይቻላትም ፕሬዚደንት ዶናልድ ትረምፕ በመጪዎቹ ሳምንታት ትምህርት ቤቶች እንዲከፈቱ መወትወታቸውን ቀጥለዋል። አንዳንዶቹ ትምህርት ቤቶች በነሐሴ አንዳንዶቹ ደግሞ በመስከረም ነው የሚከፈቱት። አሁን አሳሳቢ የሆነው ተማሪዎቹም ሆኑ መምህራንና ሌሎችም ሰራተኞች ለቫይረሱ በማይጋለጡበት መንገድ እንዴት ነው መከፈት የሚቻለው የሚለው ነው። ኮሮና ቫይረስ በአጠቃላዩ ልጆችን እንደ አዋቂዎች አይጎዳም ተብሎ ቢታመንም ልጆች ሊያዙ ይችላሉ፣ ለሕልፈት የተዳረጉም አሉ። ይህ በዚህ እንዳለ አንዳንድ ሀገሮች ኮቪድ-19 ወረርሽኝን በመዋጋት ረገድ ከሌሎች የተሻለ ክንዋኔ ማስመዝገባቸውን ታሳቢ አድርጎ የዓለም የጤና ድርጅት ስለ አጠቃላዩ ዓለም አቀፍ ምላሽ በነፃ አካል ክትትል ሊያስጀምር መሆኑ ታወቀ። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በትናንት ሐሙስ መግለጫቸው አሁን ወቅቱ ራሳችንን ወደ ውስጥ የምንፈትሽበት የምንኖርባትን ዓለም ተመልክተን የሰው ህይወት ለማትረፍ ወረርሽኙንም ለመቆጣጠር ትብብራችንን የምናጠናክርበትን መንገድ መፈለጊያ ነው ብለዋል። ነጻ መርማሪ ኮሚቴውን የቀድሞዋ የኒው ዚላንድ ጠቅላይ ሚኒስትር ሄለን ክላርክ እና የቀድሞዋ የላይቤሪያ ፕሬዚደንት ኤለን ሰርሊፍ ጆንሰን እንዲመሩ ተመርጠዋል። ወደ ዩናይትድ ስቴትስ ዜና ስንመለስ የፕሬዝደንት ትረምፕ አስተዳደር ሀገሪቱ ውስጥ ትምህርታቸውን እየተከታተሉ ያሉ ዓለም አቀፍ ተማሪዎች በአካል ትምህርት ቤት ተገኝተው መማር አለባቸው አለዚያ ከሀገር ልናስወጣቸው እንችላለን ሲል ባወጣው ፖሊሲ ላይ የካሊፎርኒያ ስቴት ክስ ሊመሰርት መሆኑ ታወቀ። የክፍለ ግዛቷ አቃቤ ህግ በርቀት እንዳይማሩ መከልከል አንድም ቫይረሱን ያዛምታል የትምህርት ተቋማትንም ገቢ ያሳጣል ብለዋል ከዋይት ሀውስ በኩል የተሰጠ ምላሽ የለም ካሊፎርኒያ ውስጥ ከፍተኛ የትምህርት ተቋማት ወደ 21 ሺህ የውጭ ሀገር ተማሪዎች አሏቸው በሌላ ዜና አንድ ማንነቱ በይፋ ያልተገለጸ የዋይት ሀውስ ዘጋቢ ጋዜጠኛ በኮሮና ቫይረስ መያዙን ትናንት የዘጋቢዎች ማህበር አስታወቀ ዋይት ሀውስ ውስጥ የሚሰጡ መግለጫዎች ላይ እየተገኘ የሚዘግብ ጋዜጠኛ እንደሆነ ተገልጿል። አንድም የሕመም ምልክት ሳይኖረው በምርመራ ለቫይረሱ እንደተጋለጠ የታወቀለት መሆኑን ነው ማህበሩ ያመለከተው። የተባበሩት መንግስታት ድርጅት አጣሪ ቡድን ዩናይትድ ስቴትስ ባለፈው ጥር ባግዳድ አውሮፕላን ማረፊያ ላይ ያደረሰችውና የኢራኑን ከፍተኛ ጀኔራል ካሲም ሱሌማኒን የገደለው የድሮን ጥቃት ዓለም አቀፍ ህግን የተጻረረ አድራጎት ነው ሲል አሳወቀ። ጉዳዩን የመረመሩት የድርጅቱ ልዩ ከፍተኛ መርማሪ አግነስ ካላማርድ ሪፖርታቸውን ለድርጅቱ የሰብአዊ መብት ምክር ቤት ማቅረባቸውን ተከትሎ ዩናይትድ ስቴትስ ቅዋሜ አሰምታለች። ሊዛ ሽላይን ከጄኔቫ ዘግባበታለች። ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት ዓለም ቁጥጥር ይደረገባቸው ሰው አልባ የጦር አውሮፕላኖች ወይም ድሮኖች መጥለቅለቁንና ይሄ ለዓለም ሰላምና መረጋጋት አደጋ እንደሆነ አስታውቋል። የድርጅቱ መርማሪ የሆኑት አግነስ ካልማርድ እንዳሉት ከመቶ በላይ የዓለም ሀገራት በተጠንቀቅ ላይ ያሉ የጦር ድሮኖች ያሏቸው ሲሆን ደርዘን የሚሆኑት እስካሁን የተለያዩ ጥቃቶችን አድርሰዋል። ካልማርድ አሜሪካ የኢራቅን ፍቃድ ሳታገኝ በግዛቷ ጥሳ ገብታ የኢራንን የጦር ጀነራል መግደሏንም ይናገራሉ። That is a significant and troubling new development. It is the first known incident. ይሄ በጣም አሳሳቢ ሁኔታ ነው። አንድ ሀገር የትጥቅ ትግል በሌለበት ራስን ለመከላከል በሚል ሽፋን የሌላን ሀገር ባለስልጣን ሲገድል የመጀመሪያው ነው። ካልማርድ አክለው እስካሁን ድረስ ጀነራል ሱለይማኒ በአሜሪካ ላይ ጥቃት ሊያደርሱ እንደነበር የሚያሳይና አሜሪካ የወሰደችውን የጥቃት እርምጃ ተቀባይ የሚያደርግ ተጨባጭ ማስረጃ አለመገኘቱን ይናገራሉ። በሳምንቱ መጀመሪያ ላይ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ሞርጋን ኦርታገስ አሜሪካ ራሷን ለመከላከል የወሰደችውን እርምጃ አውግዞ እንደዚህ አይነት ሪፖርት ማውጣት ሀቀኝነት የጎደለውና ቀድሞም የሚታወቀውን የሱለማይኒን አሸባሪነት መካድ ነው ሲሉ ተቃውሟቸውን አሰምተዋል። አሜሪካ የድሮን ጥቃቱን ከፈጸመች በኋላ የውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ ሱለማኒ የአሜሪካንን ጥቅም የሚጎዳ ጥቃቶችን ለማድረስ አቅደው ነበር ሲሉ መግለጫ መስጠታቸው የሚታወስ ነው። በመጨረሻም የደቡብ ኮሪያ ዋና ከተማ የከንቲባ ፓርክ ዋን ሱን ዛሬ አርብ ማለዳ አስከሬናቸው መገኘቱ ተሰማ። የራሳቸውን ህይወት አጥፍተው ነው ተብሎ ተጠርጥሯል። ፖሊሶች እንዳስታወቁት ከትናንትና ሐሙስ ጀምሮ ጠፉ ተብሎ ሪፖርት ተደርጎ ነበር። ልክ ከኩለ ሌሊት በኋላ ቡልሳን የሚባል ተራራ ዳር አስከሬናቸው ተገኝቷል። የስልሳ አራት ዓመቱ ከንቲባ ከአንድ ቀን ቀደም ብሎ ቀድሞ ጸሐፊያቸው የነበሩ ሴት ወሲባዊ ወከባ አድርሰውብኛል የሚል ውንጀላ አቅርበውባቸው እንደነበረ ተገልጿል። ፓርክ ሕዝቡን እና በተለይም ቤተሰባቸውን ይቅርታ የጠየቁበት ደብዳቤ ቤታቸው ውስጥ ተገኝቷል ተብሏል። አድማጮች፣ ለሰፋ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 3 2012 ዓ.ም ዓመተ ምሕረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት @VOA amharic እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአርቲስት ሀጫሉ ሁንዴሳ ግድያ በቀጥታ ተሳታፊ ናቸው በሚል የተጠረጠሩ ሁለት ግለሰቦች በቁጥጥር ስር መዋላቸውን ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አቶ ጥላሁን ያሚ የተባለ ግለሰብ አርቲስቱን በቀጥታ ተኩሶ በመግደል እንዲሁም አብዲ አለማየሁ የሚባል ሌላ ደግሞ በተባባሪነት ተጠርጥረው መታሰራቸውን ጠቅላይ አቃቤ ሕግ አዳነች አቤቤ ዛሬ ለመገናኛ ብዙሃን ገልጸዋል። በሌላ በኩል ከአርቲስት ሀጫሉ ግድያ በኋላ ሌሎች ሰዎችን በመግደል አካል በማጉደልና ንብረት በማቃጠል ተጠርጥረው ከተያዙት አራት ሺ ሰባት መቶ ሰዎች በተጨማሪ ጥቃቱን እንደ መከላከል እንዳላዩ በማለፍ ጉዳቱ ለመባባሱ ምክንያት ናቸው የተባሉ በቁጥጥር ስር እየዋሉ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በኦሮሚያ ክልል የሚገኙና ንብረታቸው በሙሉ መቃጠሉን የሚናገሩ ደግሞ የሚደርስልን አጣን እያሉ ነው። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል በሰጠው መግለጫ በኦሮሚያ ክልል የተወሰኑ ወረዳዎች ውስጥ ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች በደቦ መፈጸማቸውን ማረጋገጡን ገልጿል። የመንግስት ጸጥታ አስከባሪዎች ጭምር በደቦ ጥቃት አድራሾች የተገደሉ እንዳሉ መረጃው ደርሶኛል ብሏል አምነስቲ። አክሎም በአንዳንድ የኦሮሚያ አካባቢዎች ደግሞ በጸጥታ ኃይሎች የተገደሉ እንዳሉም እማኞች እንደነገሩት አስታውቋል። ጽዮን ግርማ ሁሉንም ያካተተ ዘገባ ይዛለች፣ ቀጥሎ ይቀርባል። ጠቅላይ አቃቤ ሕግ አዳነች አበቤ ድምፃዊ ሀጫሉ ሁንዴሳን በመግደል ተጠርጥረው የተያዙ ሰዎችን በስም ለይተው ለሀገር ውስጥ መገናኛ ብዙሀን መግለጫ ሰጥተዋል። ይህንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያ ውስጥ ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋር ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ከተጠርጣሪዎቹ ተገኝቷል ያሉትን የእምነት ክህደት ቃልም ይፋ አድርገዋል። ዋናው ተኳሽ የሆነው ጥላሁን ያሚ የሚባለው ሰው ለምን እንዴት ሀጫሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ፣ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለሶስት ጊዜ ያህል አግኝተው እንዳሳመኑት ሀጫሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ፣ ይህንን ማድረግ የሚያስፈልገው የኦሮሞ ሕዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ህዝብ አደጋ ላይ ሊወድቅ እንደሚችል እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል። ተጠርጣሪው ተልእኮን የሰጡት ግለሰቦችም ሁለት መሆናቸውን አምኖ መቀበሉን ገልጸዋል። መንግስት ኦነግ ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት በጫካ በውጊያ ላይ መሆናቸውን የሚናገሩት ቡድኖች ከመንግስት ለሚቀርብባቸው ክስ እስካሁን ያሉት ነገር የለም። የፌዴራል ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ በቅርቡ ለአሜሪካ ድምጽ በሰጡት ቃል የኦሮሞ ነጻነት ግንባር ክንፍ በጫካ ቀርቶ የሚዋጋው የሚዋጋውና በከተማው ውስጥ ሽብር የሚፈጥረው ኦነግ ሸኔ መሆኑን ገልጸዋል። በተጨማሪም ራሳቸውን አባ ቶርቤ ብለው የሚጠሩ በየከተማው እየገቡ አደጋ የሚያደርሱም አሉ ብለዋል። ከተማ ውስጥም አባ ቶርቤ የሚገደገፉ የሰውን ሕይወት እንዲጠፋ የሚያደርጉ ታኪም ሸኔ ሕዝብ ሕይወት እንዲያጠፋ ሕዝቡን እንዲጨርስ የሚያደርጉ ይህ ፋይናንስ የሚያደርጉ የሚደግፉ በፖለቲካን ደግሞ ከለላ የሚሰጡ ኃይሎች ሊኖሩ ይችላሉ ተብሎ ከሕዝቡም ይነሳል። የተወሰኑ የተያዙ ሀይሎችም አሉበት። ስለዚህ ይሄ ተጣርቶ ሲመጣ ግምስ እናረጋለን። መንግስት እነዚህን በቁጥጥር ስር ለማድረግ ከፍተኛ ምርመራም እያካሄደ መሆኑን አያይዘው ጠቁመዋል። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እስካሁን አንድ መቶ ሰባ ሰባት ሰዎች መገደላቸውን የፌዴራል ፖሊስ አረጋግጧል። በዚህ ድርጊት ተጠርጥረው የተያዙ ወደ አራት ሺ ሰባት መቶ የሚሆኑ ሰዎች በቁጥጥር ስር መዋላቸውንም መንግስት አስታውቋል። በሌላ በ በኩል የድምፃዊ ሀጫሉ ሁንዴሳን መገደል ተከትሎ በተለያዩ የኦሮሚያ ወረዳዎች ቁጥራቸው የበዙ ወጣቶች በደቦ ጥቃት እንደፈጸሙባቸው የሚናገሩ ሰዎች ቤተሰቦቻቸው ተገድለውባቸው ንብረታቸው ከተቃጠለና ከወደመ በኋላ በተለይ የሚጠለሉበት ዘመድ የሌላቸው ሰዎች በፖሊስ ጣቢያዎች በቤተ ክርስቲያንና ባገኟቸው ቦታዎች በችግር ላይ እንደሚገኙ እየገለጹ ነው። በኦሮሚያ ክልል በአርሲ ዞን ዝዋይ ዱግዳ ወረዳ ውስጥ እንደሚገኙ እንደሚገኙና በፖሊስ ጣቢያ ውስጥ ተጠልለው እንዳሉ በስልክ የሚናገሩ ነዋሪዎች የደረሰብን በደል ድርብ ድርብርብ ነው ይላሉ። አሜሪካ ድምፅ ካነጋገራቸው መካከል አንዱ ጥቃቱ የደረሰብን በማንነታችን ነው ብለው ያምናሉ። ነፍተኛ ይታ ነፍተኛ እንጨርሳ እያሉ እየጨፈሩ ቤታችንን በሙሉ ምንም ንብረት እኔ ራሱ ሱቅ ነበረኝ፣ መኖሪያ ቤት ነበረኝ። የደግሞ አላ እድሜን ሁሉ የሰራውበት እኔ ወደ አርባ ዓመት አካባቢ ሆኛለው አሁን ምንም ነገር፣ የለበስኳት ልብስ ነጥራጫም አድርጌ በባዶ እግሬ ነው ሩጭ ያመለጥኩኝ ሁለት ልጆች አሉ ሚስት አለ ማስተዳደርበት ንብረት ምንም የለዩ። አሁን ንጹህ ስሚንቶ ባዶ ምንም ነገር ሳይነጠፍ ነው። ባዶ ስሚንቶ ላይ ፖሊስ ጣቢያ በረንዳ ውስጥ እየተኛ ነው ያለ ነው። ዝናብ እንደዚህ እየዘነበብም፣ ቀንም ለሊትም እንደዚህ ዶፍ እየወረደ በእኛ ላይ የሁሉ ነገር የተፈራረቀ መጠናናገሩ ናንግድ ምንም መፍትሄ አንድ ነገር እንኳን መዘው መጠው የሚለበስ የሚ የሚቀመስ የሚበላው አንድም ነገር ያመጡልን ነገር የለም እና በቃ የመንግስት ያለ እያለው የመንግስት ያለ እያልነ ነው ያናገራችሁ። ኮሚቴ የለም። የደረሰባችሁን ትናንት ከዞን ተወካይ ነን ብለው መጠው አናገሩን፣ ግን ዝም ብለው መጠው አናገርኝ እስካሁን ምንም አይነት መፍትሄ ያመጡት ነገር የለም ምንም አይነት የሚቀመስ የሚሆን እስከ ዛሬ ድረስ በቃ የአካባቢ ህጉ የሚያመጣለን ሳር ብቻ ነው ያለ እንጂ ከመንግስት አካል አንድም ነገር ከተለያዩ ድርጅቶች ምንም የደረሰልን ነገር የለም፣ እስካሁን ድረስ። የአርሲ ዞን አስተዳዳሪ አቶ ጀማል አልዩ በበኩላቸው ንብረታቸው የወደመውና የተፈናቀሉ ሰዎች ቁጥራቸው የበዛ በመሆኑ በኮሚቴ ተመዝግቦ እርዳታ ይ ሰጣቸዋል፣ መልሰው እንዲቋቋሙ ይደረጋል የሚል ምላሽ ሰጥተውን ነበር። ሌላው ነዋሪ በበኩላቸው ምንም የሚሄዱበት ስለሌላቸው ፖሊስ ጣቢያ ውስጥ እንደሚገኙ ገልጸው ማክሰኞ ሰኔ 23 2012 ዓ.ም ደረሰ ያሉትን ያስረዳሉ። እኔ አሁን ያለው ኦሮሚያ ክልል አርሲ ዝዋይ ዱግዳ ወረዳ ዜሮ አንድ ቀበሌ ነዋሪ ነው። እዛ ተወልጄ ያደኩበት ሀገር ነው። በሀያ ሁለት አጫሉ ሰዓት ላይ ሞተ ተባለ። ከዛም በኋላ እኛ ጋር ማለት ነው በየወረዳውና በየክልሉ ማለት ነው። በሀያ ሶስት ማለት ነው አቅቢያ ላይ ሰዓት አካባቢ የሚል ጭወት ተነሳ ስድስት ሰዓት ጀምሮ ከቃሉ ማለት የሰውን ቤት መጨፍጨፍ ጀመሩ፣ ሰው መግደል ጀመሩ። ሶስት ሰዎች ሞቱ፣ በአሰቃቂ ጉዳይና በሚያሳዝን ጉዳይ ሞተ። ቤታቸው የወደመባቸው ደግሞ ሀያ ሰዎች አባወራ ደግሞ ሰላሳ አምስት አባወራ ከቤቱ ተፈናቀለ። ከር አሁን ሸሽተው ፖሊስ ጣቢያ ይገቡ ማለት ያልገቡ አሉ፣ በየዱሩ በየዱሩ ያሉ አሉ። እነዚህ አንድ ላይ ተጠቃለው እየገቡት አንድ መቶ አርባ አምስት የቤተሰብ አባል ማለት ነው። የሰላሳ አምስቱ አባወራ አባል አንድ መቶ አርባ አምስት ማለት ነው። ይሄ ቤት ሲቃጠል የአባቴ ቤት ሲቃጠል በቦታው ነበር። የአባቴ ከብት ሲነዱ በዓይኔ እያየሁ ነው፣ ግን ለነፍሴ ለማውጣት ያለውን ተደብቄ ነበር ጫካ ውስጥ ሽንት ቤት እየገባው የአምስት ልጆች አባት የሰባ አምስት አመት እድሜ አዛውንት መሆናቸውን በስልክ የሚናገሩት ሌላው አስተያየት ሰጪ ደግሞ ደረሰብን ያሉትን ያስረዳሉ። ድንገት ደረሱበት በቃ ከበቡን። ትንሽ እኛ ለጊዜው ዞር ብለን ቤቱ ተቀልላቸው ዞራል። በዛ ነው ትንሽ ነብሳችን ሄዳ ነው። ቤታችሁ ምን ሆነ? ቤቱ ፈረሰ ተቃጠለ። በቃ ንብረቱ ተቃጠለ በሙሉ። ወላ ቤት፣ ወላ ሶፋ ምናምን፣ ወላ ምንም ነገር ቤት ውስጥ የቀረ ነገር የለም። በቃ ቤቱ እሳ ስድስት ሉክ የያዘ ቁብ ቤት ነው። ትልቁ መኖሪያ ቤት የተካተለው፣ ከዚያ ሰርቪስም ሁሉም ተካተለ። ሳሎን እና መኝታ ቤት፣ እቃ ቤት፣ ንብረት በሙሉ የያዘ በሙሉ ዳያውቱ ከባድ ንብረት ነ ተካተለ። ላ ቴሌቪዥን ወዳ ምንም ነገር የለም በቃ ህሉ ህሉ ወዳ አስር ኩንታል ስንዴ ስኬትም እንደዛው በቃ በአመድ ነው የሆነው። ነው የሁሉም ክርስቲያን የተባለ በቃ ተቃጥሏል። ስንት አመት ኖሩ እዛ ከተማ? እኔ ከሰባ ሁለት ጀምሮ በቃ እስከ ዛሬ እዚያ ነኝ። ምንድን ነው ስራዎት? ገበሬ ነው ገበሬ ነኝ። አሁን የት ኖት? አሁንማ ፖሊስ ጣቢያ ነው ያለ ነው፣ ፖሊስ ጣቢያ ውስጥ ነው ያለ ነው። ስንት ቀን ሆናችሁ ፖሊስ ጣቢያ ከገባችሁ? አሁን ታለን በቃ ስምንት ቀናችን አለፈ። ምግብ ምን ትበላላችሁ? አንድ አንድ ሰው እንዲሁ ለነፍሱ ያለ ነው እያመጣልን እያበላን ያለ ባለቤት የለትም። አለች አለች አለች እሷ ምተኒ ጋር እድገዋን ገዘው ነው ቤታችንን ስም ዝርዝር ይዘው ነው ያቃጠሉብን፣ ይላሉ ሌላው ነዋሪ። ይሄኛው አይደለም ይሄኛው ነው እያለ የሚያስተኩሳቸው አለ። ቤቱ እየዞሩ ብቻ ማቃጠል፣ መስበር፣ መዝረፍ ነው የሚያሳየው። ከተማ ነው የገጠሩ ነው የሚበዛው። በቃ የተደራጀ ሀይል ነው። አማራን እናወጣለን ነፍጠኛ እዚህ አይኖርም፣ ዛሬ መኖር አይችልም፣ ይቃጠላል፣ ይወድማል፣ ድላችን ነው ይላሉ። በቃ ይሄንን ነው እየፎከሩ የሚሄዱት። ቤትን መጥተው ሲደበድቡ እ አስር ስድር ሲያቅተኝ ጎረቤት ገባሁና አድኑ አልኩኝ እናቴን፣ እናቴ እንደምንም ጎረቤት ገባን። ከዛ አስተዳደር ላይ ደውዬ ፖሊስ ላይ ብደውል የሚያነሳ አጣሁ። እስከ መጨረሻ ነገሮች ሁሉ ቤቱ ከወደመ ከተዘረፈኝ፣ ሁሉ ከተቃጠለ በኋላ መጥተው ወደ ፖሊስ ጣቢያ ዘ መጡ ያ ስምንተኛ ቀናችን ነው። እየተወደቃችሁ ይለለ ምናቤ ባል ይመታናል ፀሐይ መታናል እንጂ እዚህ መቀመጥ አትችሉም መበታተን አለባችሁ ይለናል። ሌላው ጠፍቶብን ብን ነው ቁጭ ብለን ያለው ከዛሬ ጀምሮ ውጡ ብሎ ኮሚቴ ተዋቅሯል ውጡ ይሉናል። የሚችል አገሩን ለቆ ዘመደወድ ያለበት ዜሄደ ነው። እማይችል እዚህ ሁሉም ነገር ጨርሷል። ራቁቱን ነው ከቤት አቃጥሎ ያወጡት። የሆኑ አሮጌቶች ያሉ ህጻናቶች ያሉ የሙሎክሴዎች ያሉ የሚሆኑትን ነገር ያጡት የሚሰማንን ማጣት የእርሳቸውንና የእናታቸውን ሕይወት ያተረፉላቸው ጎረቤቶቻቸው እንደሆኑ ይናገራሉ። የውጭ የአጥር በር ሰብረው ሲገቡ ሾለክንና ጎረቤት ገባል። እነሱ አዳኑን። ከዛ በኋላ ኑ ኑ መጀመሪያ እኔ ሞቼ ነው እናንተ የምትሞቱት አለችና ተደብቀች። እኔ መሬት ጠኝቼ ቤቱ ተዘግተውብን በላያችን ላይ ባለቤቶቹ ቤቱ ዘግተውብን ከውጭ ቆልፈው ሰላሳ አመት ሙሉ ያፈራሁትን ሀብት በአንድ ቀን ወድሞ ቁጭ ባለ ያም አይደለም። እኔ ከዛሬ ዛሬ ከገባውን ምን ዋስትና አለኝ? ና ግቢ ውስጥ ገብቼ ሳጥር አሰርቶ እንዴት እኖራለሁ? ምን ዋስትና አለኝ? አሰቃቂው ነገር ይሄ ነው። ሌላዋ ደግሞ እኔ እንዳውም ባለቤቴ ፖሊስ ሆኖ ነው ጥቃት የደረሰብኝ ትላለች። እኔ የፖሊስ ሚስት ነኝ፣ ሁለት ልጆች አለኝ፣ ፍለፊቴ መርማሪ ነው ሳጅ እንዳጢ ደቦ ይባላል ያለ ንብረቴንም አቃጥለውብኝ እኔ ቤት ውስጥ መተውብኝ አስጌን የወጣሁት። የቀረልኝ ንብረት የለም። ከሶስት መቶ ሺህ ብር በላይ እቃ ነው የተቃጠለ እና አከራዮችም እንዳለ ነው የተቃጠለባቸው። የተነሳብን ነገር በሃይማኖት ዙሪያ ነው። በቦሳም በምንም አይደለም፣ በሃይማኖት ዙሪያ ነው የወጡብን። እዚህ ጋር ምንም መፍትሄም እያገኘን አይደለንም። ያው ሁሉም አሁን እንደውም በሰዳቸው የወጣችሁ ጡጡ እየተባለ ነው። ወዴትም እንደምንሄድ ግራ ገብቶን ነው ው እዚህ መሀል ላይ ያለ ነው ማለት ነው። ፖሊስ ለምንድን ነው ያልደረሰላችሁ? ፖሊስ አልደረሰም አሉ። አንቺም እንዲያውም ራስሽ የፖሊስ ሚስት ነኝ አልሽ። አንድ አካል ፖሊስ ነኝ ሌላውን ግለሰብ ሳይ ሆኜ መርማሪ እዚህ ቢሮ ህዝብን እያገለገለ ነው ሁለት ልጅ የስድስት ወር ልጅ እና የአራት አመት ልጅ ይዤ ነው ያለው የዘመን ልጅ የአስራ አራት አመት ልጅ አጠገቤ ያለች ለልጅ ልይዝ ስጌ መጥቼ ማለት ነው እና ከዞን ተደውሏል አትወጡም ተብሏል ማንኛውም ሰው እርምጃ መውሰድ አይችልም ብሎ ነው አዛዥ ተብሎ የከለከለው በጣም የተወሳሰበ ነገር ነው ያለው ትላንትናም ከዞን መጥተው አናገረውን ያው ላችን ላይ እየዘፈኑ አሁንም ትወጣላችሁ ነፍጠኛ እዚ አይቀመጥም። ለምሳሌ ከመቶ ሰማንያ በላይ አንካሴም የተለቀመው ያው ታውቃላችሁ፣ የዱላ ላይ የሚዘጋጅ ብረታ ብረት ማለት ነው። ያን ሁሉ አይናቸው እያየ አሁን ግቢ ለቃችሁ ውጡና በየቦታው ተከራዩና ኑሩ። የምንከራይበት አልተሰጠን፣ ምን በላ አልተሰጠን፣ የሚለበስ አልተሰጠን። ማታኙ ነገር ነው። በውጭ የምናየው ነገር በእኛ ላይ በአካል እየደረሰ ነው። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በኦሮሚያ ክልል የተወሰኑ ወረዳዎች ላይ በደቦ በተፈጸሙ ጥቃቶች ብሔርንና ሃይማኖትን መሰረት ያደረጉ ግድያዎች፣ ንብረት ማውደምና ማፈናቀሎች መፈጸማቸውን ማረጋገጡን ገልጿል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኒ አቶ ፍሰሃ ተክሌ የመንግስት የጸጥታ አስከባሪዎች ጭምር በደቦ ጥቃት አድራሾች የተገደሉ እንዳሉ መረጃው ደርሶኛል ብሏል። በአንዳንድ የኦሮሚያ አካባቢዎች ደግሞ በጸጥታ ኃይሎች የተገደሉ እንዳሉ እማኞች ነግረውኛል ብሏል። ይዘውም መንግስት ዜጎቹን ከጥቃት የመጠበቅ ኃላፊነት እንዳለበት ገልጸው ከጥቃቱ በኋላ ደግሞ ተገቢውን እርምጃ ወስዶ ማቋቋም እንደሚገባም ምክር ሀሳብ ለግሰዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ዳያው በመንግስት ዘንድ በሚገባ እንደሚታወቅ የፌዴራልና የኦሮሚያ ክልል መንግስት በጥምረት ሆነው ተፈናቃዮችን ለማቋቋም እየሰሩ መሆኑን ዘርዘር አድርገው ተናግረዋል። አድማጮች ከአቶ ንጉሱ ጥላሁን እና ከአምነስቲው አጥኒ አቶ ፍስሃ ተክሌ ጋር በጉዳዩ ላይ ያደረግነውን ሰፋ ያለ ውይይት በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮንን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የኢትዮጵያና የኤርትራ የሰላም ስምምነት ኤርትራ ከውጊያ ወሬ ተላቃ ሰላማዊ ግንባታ ላይ እንድታተኩር ያደረገ በር ከፋች ስምምነት ነው ሲል የኤርትራ መንግስት የኢትዮ ኤርትራ የሰላም ስምምነት ሁለተኛ ዓመትን ምክንያት በማድረግ ባወጣው መግለጫ ተናግሯል። ስምምነቱ ተስፋ የተጣለበትን ያህል መራመድ ያልቻለው የሁለቱን ሀገሮች ሰላም በማይፈልጉ የውስጥና የውጭ ኃይሎች ምክንያት እንደሆነ በመጥቀስም ወቅሷል። ብርሃነ በረኸ ከአስመራ ተጨማሪ አለው። ስምምነቱ ትላንት ጠላት ዛሬ ደግሞ ወዳጆች የሆኑ ሁለቱ ሀገራት እርስ በርሳቸው ከመጠቃቃትና ከመጎዳዳት ተላቀው በጋራ እንዲመክሩና እንዲሰሩ ያስቻለ ስምምነት ከመሆኑም በላይ ለሀያ ዓመታት ተለያይተው የነበሩ ህዝቦቻቸውን ዳግም ያገናኘና በጦርነትና ግጭት ላይ ይባክን የነበረው አቅምና ሀብት በልማት ላይ እንዲውል ያስቻለ ስምምነት እንደሆነም መግለጫው ገልጸዋል። የሁለቱ ሀገራት ስምምነት ከሁለቱ ሀገራት ባለፈም ለረጅም ጊዜ በግጭት በተናጠውና በተጎዳው የአፍሪቃ ቀንድ የሰላም፣ የመረጋጋትና ትብብር መሰረት የጣለና ከኤርትራ ጠላቶች ጋር ወግነው የነበሩ ሱዳንና ሶማሌ ከኤርትራ ጋር መደጋገፍና መተባበር የጀመሩበት ስምምነት እንደሆነም የኤርትራ መንግስት በመግለጫው ጠቁመዋል። ከሁለት አመት ስምምነት በኋላም የኢትዮጵያ መከላከያ ሰራዊት በኤርትራ ሉላው መሬት እንደሚገኝ ያመለከተው የኤርትራ መንግስት መግለጫ ኢትዮጵያ ግጭትና ቀውስ ያልተለያትና በተወሳሰበ የሽግግር መድረክ ውስጥ የምትገኝ ከመሆኗም በላይ በኤርትራና ኢትዮጵያ የተጀመረውን ሰላም በማደፍረስ ወደ ግጭት ለመመለስ የሚያልሙና የሚሰሩ የውስጥ ጠላቶችና የአካባቢውን ሰላም የማይፈልጉ በቀጠናውና በአካባቢው የሚገኙ የውጭ ኃይሎች በመኖራቸው በሁለቱ ሀገራት መካከል የተጀመረው ግንኙነት ተስፋ የተጣለ የተሰበሰበበትንና የታሰበለትን ያህል ሊራመድ እንዳልቻለ መግለጫው እንደ ምክንያትነት አስቀምጠዋል። የያዝነው ዓላማ ግዝፈትና ክብደት እንዲሁም የሚያጋጥሙ ፈተናዎች ቁርጠኝነታችንንና በራስ መተማመናችንን የሚያነቃንቁ ስላልሆኑ ተይዞ ያለውን ልዑላዊ መሬታችንን ለማስመለስ ሳንሰለች በትዕግስት እንሰራለን ሲል የኤርትራ መንግሥት በመግለጫው አስታውቋል። ኢትዮጵያና ሱዳን የሽግግር መድረክን ማዕበል አልፈው ወደ ተሻለ ደረጃ እንዲደርሱና በመካከላችን ሰላምና መደጋገፍ እንዲጎለበት አቅማችንን ሳንቆጥብ እንሰራለን ያለው የኤርትራ መንግስት መግለጫ ከሱዳን፣ ሶማሌና ደቡብ ሱዳን ጋር መደጋገፋችንን ለማሳደግና ለአፍሪቃ ቀንድ ትብብር እንተጋለን ብለዋል። የኢትዮጵያና ኤርትራ ሰላም ሁለተኛ ዓመትን በምናስታውስበት አጋጣሚ ያለንበት መድረክ አበይት ዕድሎችና ቀላል ያልሆኑ ፈተናዎችን በሚገባ ተገንዝበን የጠላት ኃይሎችን በኃይልና በብልሃት በመመከት በሰላምና ልማት እንዲሁም የትብብር ጎዳና እንጓዛለን ሲል በኤርትራ መንግስት የወጣው መግለጫ ቋጭቷል። በሌላ ዜና ትላንት በተደረገ የኮሮና ቫይረስ ምርመራ አስራ ሰባት ሰዎች ቫይረሱ እንደተገኘባቸው፣ ሌሎች ሀምሳ ሰዎች ደግሞ ከበሽታው እንዳገገሙ የኤርትራ ጤና ሚኒስቴር ሐምሌ ሶስት ምሽት አስታውቋል። አስራ ሰባቱ ሰዎች በቅርብ ቀናት ከሱዳን ተመልሰው በጋሽባርካሪጅን በአዲባራ ለይቶ ማቆያ እንደነበሩ የኤርትራ ጤና ሚኒስቴር ጨምሮ አስታውቋል። ይህ ዜና እስከተጠናቀረበት ሰዓት በኤርትራ በኮሮና ቫይረስ የተያዙ ሰዎች ቁጥር 232 ሲሆን 107ቱ ከበሽታው ሲያገግሙ የተቀሩት 225 ደግሞ በሆስፒታል እንደሚገኙ የኤርትራ ጤና ሚኒስቴር አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃነ። ወደ ተከታዩ ዘገባ እናልፋለን። በሁሉም የኢትዮጵያ ክልሎች በተለይ ደግሞ በአማራ ክልል የኩፍኝ ወረርሽኝ መከሰቱን የጤና ሚኒስትር ዶክተር ሊያ ታደሰ ሰሞኑን አስታውቀዋል። በሚኒስቴር መስሪያ ቤቱ የእናቶችና ህጻናት ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለምን ኤደን ገረመው አነጋግራ ተከታዩን ዘገባ አሰናድታለች። ላለፉት አራት ወራት በመላው ሀገሪቱ በከፍተኛ ሁኔታ ከአምስት ዓመት በታች የእድሜ ክልል ውስጥ ያሉ ህጻናት በኩፍኝ በሽታ ወረርሽኝ መጠቃታቸውን የኢትዮጵያ የጤና ሚኒስቴር መስሪያ ቤት በቅርቡ ይፋ አድርጓል። ዶክተር መሰረት ዘላለም በሚኒስቴር መስሪያ ቤቱ የእናቶችና ህጻናት ጤና ዳይሬክተርት ዳይሬክተር ናቸው። ወረርሽኙ አዲስ አበባን ጨምሮ በተለያዩ ክልሎች የታየ መሆኑን ገልጸው በኮቪድ-19 ምክንያት ከታሰበበት ጊዜ የዘገየውና ና ለአስር ቀናት የሚሰጠው የሶስት አመት የኩፍኝ ወረርሽኝ መርሃ ግብር መጀመሩን ያስረዳሉ። በተለየ በአማራ ክልል በሌላ ክልል የሚል ሳይሆን በሁሉም የሀገራችን ክፍል አዲስ አበባን ጨምሮ የኩፍኝ ወረርሽኝ ተከስቷል። ስለዚህ የምላሽ የክትባት ዘመቻ ሲሰጥ ነው የቆየው የተመረጡ ቦታዎች። ይህኞ ግን የምላሽ ሳይሆን ሀገራዊ የሆነ ታቅዶ የሚሰጥ የክትባት ዘመቻ ነው። ስለዚህ ዘመቻው ማዕከል ያደረገው ከዘጠኝ ወር እስከ አምስት አመት ስቲሞላቸው ድረስ አምስት አመት ዛሬ ድረታቸውን የሚያከብሩ ከሆነ እስከሚያከብሩባት ቀን ድረስ ያሉ ህጻናት አስራ አምስት ሚሊዮን ኢትዮጵያ ውስጥ ያሉ ታላሚዎች በዚህ ተጠቃሚ እንዲሆን ታስቦ ነው። ስለዚህ ወረርሽኝ ቢኖርም ባይኖርም ክትባት የዘጠኝ ወር ቢወስዱም ባይወስዱም ሁለተኛውን በአንድ አመት ከሶስት ወር ቢወስዱም ባይወስዱም ሁሉም ህጻናት ብላንኬት በሆነ መልኩ በዚህ ክትባት መርሃ ግብር ተጠቃሚ እንዲሆኑ ተፈልጎ የተጀመረ ስራ ነው። ዶክተር መሰረት ኢትዮጵያ ውስጥ ያሉ ህጻናት በሙሉ በኩፍኝ በሽታ ተጠቅተዋል ማለት አይደለም ሲሉ በመጥቀስ ወረርሽኙ ሊነሳ የቻለባቸውን ሁኔታ እንዲህ ያስረዳሉ። ሁሉም ህጻናት የኩፍኝ ክትባት መከላከያ ማግኘት ይጠበቅባቸዋል። ይሄን መድረስ አልተቻለም። ያልተቻለበት ምክንያት እንደሚታወቀው ኢትዮጵያ ሀገራችን ሰፊ የጂኦግራፊ መልክዓ ምድር ያላት ሀገር ናት። በተለያየ ምክንያት የጤና ተደራሽነቱ ሙሉ በሙሉ ተደራሽ ማድረግ አልተቻለም። ሌላው ደግሞ አሳዳጊዎች ወይም ወላጆች ህጻናትን ሙሉ በሙሉ ወደ ክትባት በመደበኛ ፕሮግራም ከዘጠና አምስት ፐርሰንት በላይ ማስከተብ አልተቻለም። አያይዘውም ወረርሽኙ ታይቶባቸው በነበሩት ሁሉም የሀገሪቱ ክፍሎች የምላሽ ክትባት ሲሰጥ የቆየ መሆኑን ገልጸው አራት ነጥብ አምስት ሚሊየን የሚሆኑ ህጻናት ቢከተቡም ባይከተቡም ለኩፍኝ ወረርሽኝ ተጋላጭ ተደርገው የሚወሰዱ መሆናቸውን በመግለጽ በየሶስት አመቱ በዘመቻ መልክ ክትባት መሰጠት እንዳለበትና የዘንድሮውም ክትባት ከሰኔ 26 ጀምሮ መሰጠት መጀመሩን ያስረዳሉ። ባለፉት ሶስት አመታት በየአመቱ አንድ ነጥብ አምስት ሚሊየን ህጻናት ክትባት ስላልተከተቡ ወይም ደግሞ ክትባት ቢከተቡም ማንዴ ብቻ ስለተከተቡ እነዚህ ልጆች በማንኛውም ጊዜ ለወረርሽኝ ተጋላጭ ወይም ደግሞ ወረርሽኝ ሊያጠቃቸው የሚችሉ ናቸው ነው። ስለዚህ ላለፉት ሶስት አመታት ዲስክ ወይም ደግሞ ተጋላጭ የሆኑት ስፔሲክ የሆኑ ህጻናቶቹ አራት ነጥብ አምስት ሚሊየን ናቸው። ስለዚህ እነዚህም ብቻ መድረስ ሳይሆን እንደ ሀገር የሚያወጣው የተከተቡትንም፣ ያልተከተቡትን፣ የተከተቡትን ስንል የበሽታ የመከላከል አቅማቸውን ለማጎልበት ክትባት ያላገኙትን ደግሞ ክትባት እንዲያገኙ ከዛ ደግሞ ባለው የመደበኛ መርሀ ግብር ደግሞ የሚቀጥለውን ክትባት እንዲያድ ያገኙ በማድረግ አጠቃላይ ያሉትን ህጻናት ተጋላጮቹን ሁሉንም ከዚህ በሽታ የመከናከል ስራ ታልሞ የተሰራ ነው። በዘንድሮ የክትባት መርሃ ግብር አስራ አምስት ሚሊየን ህጻናትን ለመከተብ እየተሰራ መሆኑን የገለጹት ዶክተር መሰረት ኮቪድ አስራ ዘጠኝ ወረርሽኝን ግንዛቤ ውስጥ ባስገባ መልኩ በጥንቃቄ ክትባቱ እየተሰጠ መሆኑንና እስካሁን ድረስም ባለው ሂደት የእቅዳቸውን ሀምሳ ሰባት በመቶ ተደራሽ ማድረግ መቻላቸውንም ይጠቅሳሉ። እስካሁን ባለው መረጃ አንድማቸው አስራ አምስት ሚሊየን ህጻናት ነው። ከእነሱ ውስጥ እንደ ሀገር ያለን የደረስበት ሀምሳ ሰባት በመቶ ደርሰናል ማለት ነው። በቀጣይም ቅዳሜና ወድም የመርሃ ግብር ስለሚቀጥል ባልጨረሱ ቦታዎች ግድ ያለውን ደግሞ በቀጣይ ሳምንት እያየን ቁጥሩ ከዚህ ይጨምራል ብለን እናስባለን። በኢትዮጵያ የጤና ሚኒስቴር የእናቶችና ህጻናት ጤና ዳይሬክተርት ዳይሬክተር ዶክተር መሰረት ዘላለም የኩፍኝ ወረርሽኝ ክትባት መርሃ ግብር አዲስ አበባ ውስጥ ቅዳሜና እሁድን ጨምሮ እስከ ሀምሌ ስድስት እንደሚቆይና ከአዲስ አበባ ውጪ ባሉ ክልሎች ደግሞ ለቀጣይ ሰባት ቀናት እንደሚቀጥል አስታውቀው ወላጆችም ሆኑ አሳዳጊዎች ልጆቻቸውን ለማስከተብ ለሚያደርጉት ትብብር ምስጋና አቅርበዋል። አመሰግናለሁ ኤደን። ወደ ተከታዩ ዘገባ እንለፍ። ከታሊባን ጋር የተሳሰሩ አማጺያን አፍጋኒስታን ያሉትን የአሜሪካ ወታደሮች እንዲገድሉ ሩሲያ ገንዘብ ከፍላለች የሚለው ከመገናኛ ብዙሃን የተሰማው ወሬ እንዲጣራ በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች የጀመሩትን ግፊት ቀጥለውበታል። ፕሬዚደንት ዶናልድ ትራምፕና አንዳንድ ሪፐብሊካን ግን ወሬውን ያልተጣራ ብለውታል። ሪፖርተራችን ኬትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍሳይ ታቀርበዋለች። ከፍተኛው የሀገሪቱ የመከላከያ ባለስልጣን ትላንት ለአሜሪካ የምክር ቤት አባላት በሰጡት ማብራሪያ ሩሲያ አፍጋኒስታን ያሉት አሜሪካ ወታደሮችን ለመግደል ገንዘብ እየከፈለች ነው የሚል የስለላ መረጃ አላየሁም ብለዋል። የመከላከያ ሚኒስትር ማርክ ኤስፐር በስት ኦፍ ማይ ሬኮሌክሽን አይ ሃቭ ኖት ሪሲቭድ ኤ ብሪፊንግ እኔ እስከማውቀው ድረስ ገንዘብ መክፈል የሚለውን ቃል ያካተተ የስለላ መረጃ አልደረሰኝም። እንዲህ አይነቱ ወሬ ተአማኒ እና የተረጋገጠ ቢሆን ኖሮ የሚመለከተው ክፍል በኩል ይደርሰኝ ነበር። ኤስፐር ወደኋላ በመከላከያው ሚኒስቴር ያልተረጋገጠ ስለ ሩሲያ ገንዘብ መክፈል ጉዳይ ተነግሯቸው እንደነበረ አምነው ተቀብለዋል። የዩናይትድ ስቴትስ አስተዳደር የተረጋገጠ እና ያልተረጋገጠ የሚለውን ልዩነት በጥንቃቄ ለማየት ሞክሯል። የትራምፕ አስተዳደር ስለ ጉዳዩ ስለሚያውቀው ነገር እና የሰጠው ምላሽ ምን እንደሆነ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለምራሪያ እንዲሰጡ ከዲሞክራት የዩናይትድ ስቴትስ ምክር ቤት አባላት የቀረቡን ጥያቄ አልተቀበሉም። ዲሞክራት የምክር ቤት አባል ጁሊያን ካስትሮ ዋይ ሀዝ ራሽያ ፌስድ ኖ ኮንስኩዌንስስ ናት ኢቨን አ ሩሲያ ለፈጸመችው ተግባር ምንም አይነት ምላሽ ያልገጠማት ለምንድን ነው? ከትራምፕ አስተዳደር የተሰማ ይፋዊ ነቀፌታ የለም። ፕሬዚደንት ትራምፕ የውሸት ወሬ ነው ብለውታል። የዋይት ሃውስ ቤተ መንግስት በበኩሉ መረጃው ለፕሬዚዳንቱ ያልቀረበው የተረጋገጠ ስላልነበረ ነው ብለዋል። የስለላ መረጃ ጠበብት ግን ይህን ምክንያት አይቀበሉም። የቀድሞ የማዕከላዊ ስለላ አገልግሎት ሲአይኤ ተጠባባቂ ስራ አስኪያጅ ማይክል ሞራል Even if it was only vaguely clear from the raw intelligence that the Russians might be paying bounties for the killing of American soldiers, that information would have made its way to the highest... Now American, the U.S. has made its way to the top of the world, it is clear that the U.S. will not be able to the U.S. and to the United States president. Now that the U.S. has made its way to the top ነገር ግን በጸጥታ ስጋት ምክንያት ስለ መጣራቱ ጉዳይ ለሚቀርቡ ጥያቄዎች ምላሽ ለመስጠት መጠንቀቅ አለባቸው ተብሏል። ሪፑብሊካዊው የምክር ቤት አባል ማክ ቶንበሪ፣ እዚህ ላይ ብዙ ጥያቄዎች አሉ የአንዳንዶቹን ጥያቄዎች መልስ ከሌሎቹ የበለጠ እናውቃለን። እኔ በበኩሌ ሩሲያ እኛን ለመጉዳት እየሞከረች መሆኗን አልጠራጠርም። ዩናይትድ ስቴትስ በዓለም ዙሪያ ተአማኒነት እንዳይኖራት ለማድረግ ትጥራለች። አፍጋኒስታን ውስጥ ከፍተኛው የዩናይትድ ስቴትስ አዛዥ የነበሩት በአሁኑ ወቅት ጥሮታ ላይ ያሉት ወታደራዊ ጀነራል ጆን ኒከልሰን ምክር ቤት ቀርበው ሲያብራሩ ፕሬዚዳንት ትራምፕ ለሩሲያ የሚሰጡት ምላሽ ግልጽ መሆን አለበት ብለዋል። We should suspend any troop withdrawals from Germany. These troop withdrawals play into Russian desires to undermine and weaken NATO. If carried out despite these bounties, this will be viewed as a. <laughs> ይህ በተግባር ላይ ከዋለ ከሩሲያ ገንዘብ የመክፈል ሌላ አደጋ ለመጣል በምትሞክርበት በአሁኑ ወቅት የአሜሪካ የድክመት ምልክት ተደርጎ ሊታይ ይችላል። ሩሲያ በከፈለችው ገንዘብ ምክንያት የሞቱ የአሜሪካ ወታደሮች ኖሩ እንደሆነ አልታወቀም። ተንታኞች እንደሚሉት ግን ያም ሆነ ይህ የሩሲያው መሪ ቭላዲሚር ፑቲን ዩናይትድ ስቴትስ የምሰጠውን ምላሽ በጥሞና ማስተዋላቸው አይቀርም። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት የመጽሄቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሀሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዳት ኤችኦአርኤን ዳት ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና የማኅበራዊ መገናኛ ፕሮዲውሰራችን አብባየሁ ገበያው ነች። ለዜናው ገባንለፍ። ሴረኞች በደቡብ ክልል የሚነሱ አዳዲስ የአደረጃጀት ጥያቄዎችን እንደምቹ አጋጣሚ ለመጠቀም እየተሽቀዳደሙ ናቸው ብለዋል የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ምክትል ርዕሰ መስተዳድር ርስቱ ይርዳው። ምክትል ፕሬዚደንቱ ኢትዮጵያን ለማፍረስ አሲረዋል ያሏቸው አካላት በኢትዮጵያ ሕዝቦች የተጠናከረ አንድነትና በመንግስት እጥረት ይከሽፋል ብለዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው በደቡብ ክልል አራት ዞኖች ክልል ለመሆን ለክልሉ ምክር ቤት ጥያቄ ማቅረባቸው የሚታወቅ ሲሆን የክልሉ ምክር ቤት ምላሽ አልሰጠንም በማለት አብዛኛዎቹ ዞኖች ለፌዴሬሽን ምክር ቤት አቤት ብለዋል። ከዚህ በመለስም የተለያዩ አጀንዳዎችን መወሰድና እርምጃዎችን በማድረግ የተለያዩ ውሳኔዎችን የወሰኑ ዞኖች የበዙ ናቸው። የክልሉ ምክትል ርዕሰ መስተዳድር አቶ ደስቱ ይርዳው ይህንን በደቡብ ክልል የሚነሱ የአዳዲስ አደረጃጀት ጥያቄዎችን እንደምቹ አጋጣሚ በመጠቀም የሰራ ፖለቲካ ያነበቡ ቡድኖች እየተሽቀዳደሙ ናቸው ብለዋል። ኢትዮጵያን ለማፍረስ አጭሮ ያሏቸው እነዚህ አካላት በኢትዮጵያ ህዝቦች አንድነትና የተጠናከረ የመንግስት ለመከታተል እንደሚከሽኩም ተናግረዋል። ኢትዮጵያ ጥበት አገናለች፣ የብሔር ልዩነት አለ፣ የፖለቲካ ክፍሎች አሉ፣ በኢትዮጵያውያን ማዕከል መግባባቶች በበቂ ሁኔታ የለም። ስለዚህ ኢትዮጵያ በዚህ አጋጣሚ የመፍረስ ስድል ሊገጥ አካል ብለው የኢትዮጵያን መፈረካከት መፍረስ የሚመኙ ሀይሎች ሴራ ነው። እርስ በርሳችን በብዙ መንገድ ጥቃቶች ቢኖሩም በብዙ መንገድ ልዩነቶች እንዲፈጠሩ እርስ በርሳችን እንድንጋጭ የሚደረጉ ሴራዎች፣ እንቅስቃሴዎች እና ጉሰማዎች ቢኖሩም ኢትዮጵያውያን ግን እርስ በርሳችን የማንኛይ እናም በችግር ጊዜ አብረን የምንቆም መሆኑን የፌዴራልና የክልል መንግስት ጥያቄዎችን ለመፍታት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ምላሽ የሰጡበት ሰዓት አስታውቀዋል። ጠቅላይ ሚኒስትር በዚህ ወቅት የደቡብ ክልል የመንግስት ኃላፊዎች ኃላፊነታቸውን ወደ ጎን ትተው የጥያቄው አቀንቃኝ መሆናቸውን ረገጣቸው ተናግረዋል። ስልጣን ለመተራመት የሚያደርጉት ሩጫ መሆንንም በንግግራቸው ጠቅሰው ከሁለት ቦታ መጉረስ አይቻልም ብሏል። ይህንም በተመለከተ ቪኦኤ የደቡብ ክልል ምክትሉ የተመሳድር አቶ ርሱ ይርዳው ስለምን ካአግኖት ሁለት መልክ ኖራቸው በማለት ለጠየቀው ጥያቄ የሚከተሩን ምላሽ ሰጥተዋል። የካቢኔ አባሎችም የምክር ቤት ጉባኤ አባላት የሆኑት በህገ መንግስቱ መሰረት የዞን ምክር ቤት አባል ጉባኤ ከሆኑ ዞን ምክር ቤት ከተጠራ ይገኛል። ሀገሪቸው ምን ሀሳብ አራመዱ እንግዲህ የሚለው ነው የሚወሰነው። ለዙ የሚጠቅም ነገር ህዝቡን ወደ ግጭት፣ ወደ ተሳሳተ መንገድ፣ ወደ መልእክት የሚያስተላልፉ ከሆነ አይጠቅም። ይህ ህዝቡ ጥያቄ ይደመጥ ህዝቡ ፍላጎቱ ይሄ ነው የሚለውን ሀሳብ ማራመድ መስማት እና በዚህ ውስጥ መሳተፍ ስህተት አይደለም። ኢትዮጵያ በአባይ ግድብ ውስጥ ውሃ ለመብላት ኢንተርቪት ባለችበት በዚህ ወቅት በቅን ጥያቄ የተወዛገበ ነው። የትኛው አጀንዳ እየቀድማት የጠየቁትን ሀገራዊ አጀንዳዎቻችን መረዳት ያስፈልጋል። ህጋዊ መርኮቻችን ደግሞ መንግስታችን፣ ሁሉም ቢል መንግስታችን እንዲጠናከር፣ መንግስታችን የህዝቦቹን የውስጥ ጥያቄ መፍታት የሚያችል ሁመና እንዲ ነው በማድረግ ነው መፍትሄ የምናምቀው። ስለዚህ መንግስታችን ሌላ ችግር ውስጥ እየተወጠረ ባለበት ሀገር ስለምስ ውስጥ እየገባ ባለበት ዛሬውኑ የለውጥ ጥያቄ ካልተመለሰ ዛሬውኑ የሆኑ ይህን ካልተደረገ ብለን ካሉ አስቸጋሪ ነው የሚሆነው። የሀገር ውስጥ ተላላኪዎቻቸውን በመጠቀም ሀገር እንዲተራመስ በሚደረግበት በአሁኑ ወቅት በውስጥ ጉዳያችን ላይ ተጠንደን እንዲህ አይነት ትልቁን ጉዳይ መዘንጋት አይገባም። አገር ሲቀጥል ነው ሁሉ ነገር የሚኖረው። ችግሮቻችን የምንፈታው ስንበለጽግ ነው። እንደዚህ ትልቅ ስራ ሁሉም ኢትዮጵያዊ በህብረት መቆም አለበት። ስለዚህ ህዝባችን በጥንቃቄ የሚረዳው የሚገባ ጉዳይ ነው። አደገኛ ሁኔታ ነው ያለ። የተበረደ ጉዳይ አይደለም፣ የተተወ ጉዳይ አይደለም። መንግስት አላዳምጥ አላለን፣ እየሰራ ነው ያለው። ስለዚህ ያንን እንዲፋጠን ማድረግ እና መተባበር የተሻ እናም በተያያዘን የኮሮና ቫይረስ መስፋፋት ተከትሎ በአገሪቱ የታወጀ የአስቸኳይ ጊዜ አዋጅ በክልሉ የተለያዩ ዞኖች የተገበሩ አለመሆንም በተመለከተ ይህንም ተናግረዋል። ሰልፍ ይደረጋል፣ ስብሰባ ይደረጋል፣ ባንዲራዎች በማስታውቁ ይሳተናል ወይ ደግሞ ታፔላዎች ይቆማሉ። እንደዚህ አይነት መሰባሰቦች አሉ። ስለዚህ እነዚህ ነገሮች በሙሉ ህዝባችን ቆም ብሎ እንዲያስበባቸው እንፈልጋለን። አንደኛ በመሰረታዊነት ወደዚህ የሚያደርስ ነገር ይሄ ሁሉ ነገር በህግና በስርዓት የሚኖረው እም ህግና ስርዓት የሌለበት ምድር ምን እንደሚሆን ለእያንዳንዱ ሰው ይጠፋዋል ማለት ነው። ህግና ስርዓት ስላለ ነው ሁላችንም ተሰባሰብ የምንኖረው በሰላም ወጥተን የምንገባ ስለዚህ ከህግ ውጭ የሚደረጉ ነገሮች ስለሆኑ መታረም ይኖርባቸዋል። የክልሉ መንግስትም ጠንከር ብሎ በዚህ ጉዳይ ላይ የሚሰራበት እንደሆነ ለግሜ መግለጽ ነው። በአርቲስት ሀጫሉ ሁንዴሳ ላይ የተፈጸመውን ጥቃት ያነሱት ምክትሉ የተመስተዳድሩ ተመሳሳይ እኩይ ድርጊት መቼና የት እንደሚሰጠም ስለማይታወቅ ህዝቡ ሰዎች በተለየ ሁኔታ አካባቢውን ወንድም ይትን የሚጠብቅ አሳስቧል። አቶ ደሱ ይርዳው ሰሞኑን ተሰጡት በዚህ መግለጫ ኮቪድ አስራ ዘጠኝንም የመከላከል ተግባር መዘናጋት የለበትም ብሏል። የአሜሪካ ድምፅ ራዲዮ ዮናታን ዘርጊዎስ አዋሳም አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እንለፍ። በምዕራብ ኦሮሚያ የሚገኙ ነዋሪዎች በአርቲስት ሀጫሉ ሞት የተሰማቸውን ሀዘንና ቁጣ በሰላማዊ መንገድ ገልጠዋል። በደቡብ እና በምስራቅ ኦሮሚያ አንዳንድ አካባቢዎች በሰውም ሆነ በንብረት ላይ የደረሰ ጥቃትም ሆነ ጉዳት አለመኖሩም ተገልጧል። በአሁኑ ሰዓት የምዕራብ ኦሮሚያ ከተሞች የተረጋጉ ሲሆን የንግድና የስራ እንቅስቃሴዎችም ክፍት መሆናቸውን የአካባቢው ባለስልጣናት ለአሜሪካ ድምጽ ተናግረዋል። በአንጻሩም ብዙ ሰዎች አሁንም እየታሰሩ መሆናቸውን ናኮር መልካ ከአምቦ ዘግቧል። ደረጀ ደስታ አነጋግሮታል። ሰላም ናኮር፣ እንደምናለህ? እግዚአብሔር ይመስገን እንደምናለ ማለት ነው ደረጀ። በሌሎች አካባቢዎች በሰውና በንብረት ላይ ከፍተኛ ጉዳት ሲፈጸም መቆየቱ ሲዘገብ ሰንብቷል። በዚህ አሁን አንተ ባለበት በምዕራብ ኦሮሚያ በግለሰቦች ላይ የደረሰ አካላዊ ጥቃት ግድያም ሆነ የንብረት ቃጠሎና ውድመት ደርሷል? እንደዛ ያለ ችግር ተከስተዋል? ካለፈው ከተነጋገርንበት ጊዜ ወዲህ አዲስ ነገር አለ? ባለፈው ሳምንት በአምቦ ከተማ በንቀምቴም ከተማ እንዲሁ የአርቲስት ሃጫሉ ሁንዴሳን ግድያ በመቃወም በወጡ ሰልፈኞች እና በጸጥታ አካላት መካከል በተከሰተው ግጭት የሰዎች ሕይወት ማለፉን ገልጸን ነበር ባለፈው ሳምንት ማለት ነው። ከዛ ውጭ በአምቦ ከተማ በአንድ ሆቴል ላይ ጥቃት ተፈጽሞ መስታወት መሰበሩን እንዲሁም የአምቦ መናሪያ ላይ መስታወት ሰበራ እንደተደረገ እንዲሁ ገልጸን ነበር። ከዛ ውጪ በምዕራብ ኦሮሚያ ከተሞች በቀምቴ፣ በጊምቢ፣ በደሚዶሎ ጥቃቶች እንዳልነበሩ እንዲሁ ለማረጋገጥ ያለው እነዚህ ከተሞች ያለው ሁኔታ ሰላማዊ በሆነ መንገድ ሰልፉ እንደተጠናቀቀ ምንም የአካባቢዎቹ ባለስልጣናት ነግረውኛል። ይሄ ነው ያለው ደረጃ። በአካባቢው በርካታ የታሰሩ ሰዎች መኖራቸው እየተነገረ ነው። ምን ያህል ሰው ታስሯል? የእስሩስ ሁኔታ ምንድን ነው የሚመስለው? በእነዚህ ዙሪያ ስ ያለ ተካፍ ወይንም በየዞኑ ተንተን ማድረግ ያስፈልጋል። ስለዚህ በምዕራብ ሸዋ ዞን በአምቦ ከተማ ባለፈው ሳምንት ቁጥራቸው በውል ያልተገለጸ ሰዎች መታሰራቸው ከቤተሰቦች መካከልን ጠይቀን ለመረዳት ችለናል። የአምቦ ከተማ ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ የሆኑት ኢንስፔክተር አሰፋ ድሪባም በዚህ ዙሪያ ቃለ መጠይቅ ሰጥተው ነበር። በባለፈው ሳምንት ማለት ነው። በትናንትናው ዕለት ከታሰሩ ሰዎች መካከል እሳቸው ሰላሳ የሚሆኑ ሰዎች ታስረዋል ብለዋል። ከነዛ መካከል ወደ ፍርድ ቤት የቀረቡ ነበሩ። ከቤተሰብ መካከል ለማጣራት እንደሞከርኩት ማለት ነው፣ ወይዘሮ ዱሌ ሴዳ የኦነግ አባል ናቸው። የኦሮሞ ነጻነት ግንባር ኦነግ አባል ናቸው። በባለፈው ሳምንት በታሰራቸውን ገልጸዋል። ሰዎቹ ወይዘሮ ዶሌ ሴዳን ጨምሮ ማለት ነው ሰላሳ የሚሆኑ ሰዎች የታሰሩበት ምክንያት በአምቦ ከተማ ሁከት ለመቀስቀስ እንዲሁም የሰዎች ሕይወትና አካል ላይ ንብረት ላይ አደጋ ለማድረስ ሲሞክሩ የተያዙ ሰዎች ናቸው ብሎ የአምቦ ከተማ ፖሊስ የገለጸው ማለት ነው በትናንትናው ዕለትም ከቤተሰብ መካከል ለማረጋገጥ እንደቻልኩኝ አራት ሴቶችና በርከት ያሉ ወንዶች በአምቦ ወረዳ ፍርድ ቤት ቀርበው የህግ ስርዓቱ መጀመሩን ከቤተሰብ መካከል ለማረጋገጥ ችያለሁ። ለቤተሰብ የተናገሩ ሰዎች እንደነገሩኝ ሰዎቹ ሁከት በመቀስቀስ እና ንብረት በማውደብ ተጠርጥረው ፍርድ ቤት መቅረባቸውን ለሚቀጥለው ሐምሌ ስምንት ቀጠሮ መያዙን እንዲሁ ከቤተሰብ መካከል ለማረጋገጥ ችያለሁ ማለት ነው። ይህንን ከፖሊስ ለማረጋገጥ ወደ አምቦ ከተማ ፖሊስ መምሪያ የምርመራ ክፍል ኃላፊ የሆኑት ኢንስፔክተር አሰፋ ዲሪባ በድጋሚ ደውዬ ለማረጋገጥ ሙከራ አድርጌያለሁ። ስራ ላይ በመሆናቸው አስተያየት ለመስጠት እንደሚቸገሩ በመናገራቸው ይህንን መደበገት አልቻልኩም። ወደ ነቀምቴ ከተማና ወደ ሌሎቹ ለማምራት ያህል በነቀምቴ ከተማ ቁጥራቸው ከመቶ ሀያ ስድስት ሰዎች በላይ በነቀምቴ ዜሮ አምስት ዜሮ ሰባት ዜሮ ስድስት የደህንነት ግቢ እንዲሁም ደግሞ ፓርክ ግቢ በሚባል ትምህርት ቤት ታስረው ይገኛሉ፣ በማለት ከቤተሰቦች መካከል ነግረውናል። ይህንንም ለማረጋገጥ ወደ ነቀምቴ ከተማ ፖሊስ ኃላፊ ኮማንደር ተፈሪ ታደሰ ደውዬ ነበር። ስልካቸውን ባለማንሳታቸው ማረጋገጥ አልቻልኩም። የነቀምቴ ከተማ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምዝጋኑ ዋጋሪ ግን በፖለቲካ አመለካከቱም ሆነ ባለፈው ሳምንት ሰልፍ ተያይዞ አንድም ሰው አልታሰርም ሲሉ ተናግረዋል። ሰዎች ግን ወንጀል በመፈጸማቸው ሊታሰሩ ይችላሉ ብለዋል። ባለፈው ሳምንት ወንጀል በመፈጸም ተጠርጥረው የታሰሩ ሰዎች ካሉ በሚለው ለማረጋገጥ ሙከራ አድርጊያለው እሳቸው ይህንን ቁጥር ከፖሊስ አረጋገጥ ብለዋል። ከፖሊስ ለማረጋገጥ አልተቻለም። በዛው በምስራቅ ወለጋ ዞን በሲቡ ስሬ ወረዳ፣ በዲጋ ወረዳ፣ በኢቨንቱና ሀሙር ወረዳ በአጠቃላይ አስራ ስምንት የሚሆኑ ሰዎች በተለያዩ ቦታዎች ታስረው እንደሚገኙ የምስራቅ ወለጋ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኮሚቴዎች መካከል አንድ ግለሰብ ገልጸውልኛል። ስማቸውን የማጠቅ ሰው ለህንነት ሲባል ስሜ እንዳይጠቀስ ስላሉ ነው ይህንንም ለማረጋገጥ ከትናንት ጀምሮ ወደ ምስራቅ ወለጋ ዞን ፀጥታና አስተዳደር ጽህፈት ቤት ኃላፊ አቶ በልአሳ ጎበና ስደውል ነበረ ስልካቸውም ባለማንሳታቸው በዚህም ጉዳይ ማረጋገጥ አልቻሉ ማለት በምዕራብ ወለጋ የአርቲስት አጫሉ ሁንዴሳን ግድያ ለመቃወም የተወጣው ሰልፍ በጣም ሰላማዊ ነበር ብለዋል የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ባለፈው ሳምንት በአስራ ሁለት ወረዳዎች ገደማ የአርቲስቱን ሞት የሚያወግዙ ሰልፎች ተካሂደዋል። ሰልፉንም ተከትሎ አንድም ንብረት አልወደመም። በሰዎች ላይ የደረሰም አካላዊ ጉዳት የለም። በሌሎች ቦታዎች የተስተዋለው ሃይማኖትን፣ እንዲሁም ብሔርን ያተኮረ የሚመስል ደጋም አልደረሰም። በሰላማዊ ሁኔታ ተጠናቋል ብለዋል እርሳቸው። ሆኖም ከህብረተሰቡ መካከል በነጆ ወረዳ፣ በጌልቱካራ ወረዳ እንዲሁም በመንዲ ወረዳ፣ በሌሎችም ወረዳዎች ሰዎች ታስረዋል ተብሎ የሚመጣ ቅሬታ ሁኔታ ነበረ። ይህንንም አረጋግጠዋል እርሳቸው። ሰዎች ግን የታሰሩት በሰልፉ ላይ ስለተሳተፉ ወይም ደግሞ የእውነትን ባንዲራ ስለያዙ ወይም ተቃውሟቸውን በድምፅ ስላሰሙ ሳይሆን በአንዳንድ ቦታዎች ላይ ሁከት ለመቀስቀስ አመፅ ለመፈጸም እንዲሁም ሰዎች ላይ ጥቃት ለማለት ነበር ብለዋል። በአሁኑ ጊዜ የህግ ሂደታቸው ተጀምሯል በማለት ገልጸውልኛል አቶ ኤልያስ መታ የምዕራብ ወለጋ ዞን ዋና አስተዳዳሪ። በቄሌም ወለጋ ዞንም ባለፈው ሳምንት የአርቲስት ሁንዴሳን ግድያ የሚቃወም ሰልፍ ተከናውኗል። ይህም ሰልፍ በሰላማዊ ሁኔታ መጠናቀቁንና በአካባቢው ምንም አይነት ጥቃት አለመሰንዘሩን የዞኑ አስተዳደርና ጽህፈት ቤት ኃላፊ አቶ ተፈሪ አሰፋ ገልጸውልኛል። ማለት አቶ ተፈሪ አሰፋ እንደገለጹት ከሆነ ስድስት ሰዎች ናቸው የታሰሩት። እነሱም የታሰሩበት ምክንያት ወደ አዲስ አበባ የሚወስደውን በሰዮ ወረዳ ውስጥ የሚገኘውን አስፋልት መንገድ ለመቁረጥ እና ሁከት ለማነሳሳት ጥረት ሲያደርጉ የነበሩ ስድስት ግለሰቦች ናቸው የታሰሩት። የእነሱም ሂደት እንዲሁ መረጃ እና ማስረጃ ተሰብስቦ ወደ ፍርድ ቤት እንዲቀርቡ ሂደቱ ተጀምሯል የሚል መልስ ነው የሰጡኝ ማለት ነው። በአጠቃላይ ያለው ሁኔታ ይህንን ይመስላል። ይህንን ግን ለማገናዘብ ምናልባት ሰዎች በተለያዩ ቦታዎች ሲታሰሩ ምን ያህል የሕግ ሂደቱን ተከትሎ ነው እየታሰሩ ያሉት? በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት ይቀርባሉ። ነፃ የሚሆኑ ከሆነ ይለቀቃሉ፣ ወይም ወንጀልም ፈጽመው ከሆነ በፍርድ ቤት ከተረጋገጠ በኋላ ፍርድ ሂደታቸው ይቀጥላል የሚል ለማረጋገጥ በምስራቅ ወለጋ ነቀምቴ ከተማ ነዋሪ የሆኑትና ከዚህ በፊት በፖለቲካ አመለካከታቸው ታሰሩ ከተባሉ ሰዎች መካከል ለአንዱ በጥብቅና ሲቆሙ እንደነበር የገለጹልኝ ስማቸውን ለደህንነታቸው ሲባል መጥቀስ ያልፈለጉ የሕግ ባለሙያ እንደነገሩኝ ከሆነ የነቀምቴ ከተማን በአያነት ለማንሳት ሰዎች በፖሊስ ቁጥጥር ስር የሚውሉበት ሁኔታና በፖሊስ ጣቢያ የሚታሰሩበት ሁኔታ አነስተኛ ነው። በማይታወቅ ቦታ አንዳንዴ በመንግስት መስሪያ ቤት ጭምር፣ በደህንነት ግቢ፣ እንዲሁም በፓርክ በሚባሉ ትምህርት ቤት፣ በሌሎችም ቦታዎች እየታሰሩ ለማረጋገጥ አስቸጋሪ የሚሆንበት እና በአርባ ስምንት ሰዓትም ወደ ፍርድ ቤት ቀርበው የምርመራ ሂደቱ የማይቀጥልበት ሁኔታ ይስተዋላል። በኋላም ላይ ሲለቀቁ ያለምንም የፖሊስም ሆነ ፍርድ ቤት ጥያቄ የሚለቀቁበት ሁኔታ ይኖራል። ህገ መንግስቱ ግን አንድ ሰው ሲታሰር ቢያንስ በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት መቅረብ እንዳለበት፣ ከቤተሰብ ጋር መገናኘት እንደሚችል፣ ጠበቃ ማቆም እንደሚችል እና ንጽህናው፣ ህክምናው፣ ምግቡ፣ የሚተኛበት ቦታ መጠበቅ እንዳለበት ይገለጽ ነበር። ይህ ግን ሲከናወን አይታየም ሲሉ ነግረውኛል። ይህንን ምን ያህል የታሰሩ ሰዎች አያያዝ ምን ይመስላል የሚለውን ለማረጋገጥ ወደ ኦሮሚያ ክልል አቃቤ ህግ ቢሮ ደውዬ ነበረ። ሆኖም ስላልተሳካልኝ፣ በዚህ ዙሪያ አላገኘውኝም። የሚሳካልኝ ከሆነ ይዤ ለመቅረብ እሞክራለሁ። አመሰግናለሁ ናኮር። እኔም አመሰግናለሁ ደረጀ። አመሰግናለሁ ናኮርና ደረጀን። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ ራሱን ከኮሮና ቫይረስ መጠበቅ አይዘናጉ። ኮሮና ቫይረስ አይታይም፣ ሁልጊዜ አጠገቡ አለ። ባኮ ራሱን ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።